ሕገ መንግስትንና ህብረ ብሔራዊ የፌዴራላዊ ስርዓትን የማዳን ሀገር አቀፍ መድረክ በሚል ስያሜ የሰጡትና ለሁለት ቀናት በመቀሌ ከተማ የተካሄደው ጉባኤ ትናንት አመሻሹ ላይ ተጠናቋል። በመድረኩ 38 የፌዴራላዊ ስርዓት አቀንቃኝ የፖለቲካ ፓርቲዎችን ጨምሮ የአገር ሽማግሌዎችና ምሁራን ተሳታፊ ሆነዋል። የመድረኩ ተሳታፊዎች ተመሳሳይ ውይይቶችን በቀጣይ ለማካሄድ መወሰናቸውን ጠቅሶ የመቀሌው ዘጋቢያችን ሙሉጌታ አጽብሀ ተከታዩን አድርሷል። የመድረክ ተሳታፊዎች ባወጡት ባለ አስር ነጥብ የአቋም መግለጫ በአሁኑ ጊዜ ህብረ ብሔራዊ ፌዴራላዊ ስርዓትና ህገ መንግስቱ አደጋ ላይ እንዳለ ገልጸዋል። ሀገሪቱ የሚመራውን ኢህአዴግ ውስጣዊ ችግሮችን ፈቶም ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓቱን የመጠበቅ ኃላፊነት መወጣት አለበት ብለዋል። የፌዴራል ስርዓቱን መጠበቅ የሀገር ህልውና በመሆኑ ሁሉም ዜጋ ኃላፊነቱን እንዲወጣም ጥሪ አቅርበዋል። ህብረ ብሔራዊ ፌዴራላዊ ስርዓትን አደጋ ላይ ነው ሲባል የኢትዮጵያ ብሔሮች፣ ብሔረሰቦች፣ ህዝቦች ነጻነትና መብቶቻቸው አደጋ ላይ ወድቋል ማለት ነው። በሌላ በኩልም እነዚህ ነጻነቶችና መብቶች እንዲጣሱ መንቀሳቀስ የፌዴሬሽን ምክር ቤት ተቋማዊ ህልውናን መፈታትን ጭምር በመሆኑ ህገ መንግስቱንና ህብረ ብሔራዊ ፌዴራላዊ ስርዓትን ለማዳን የተጀመረውን ሀገር አቀፍ መድረክ በሁሉም ብሔራዊ ክልሎችና በሁሉም የከተማ መስተዳደሮች ተመሳሳይ መድረኮች እንዲፈጠሩ ሁሉም ያገባኛል የሚሉ ድጋፍ እንዲያደርጉ ጥሪያችንን እናቀርባለን። የህግ የበላይነት በማረጋገጥ የዜጎችን ደህንነትና ሰላም ለማስከበር መንግስት ኃላፊነቱ እንዲወጣም ጠይቀዋል። ህገ መንግስታዊ ማሻሻያዎች ካስፈለጉም በህጉ አገባብ እንዲካሄድ ጠይቋል። የስብሰባው ተሳታፊዎች ህገ መንግስቱና ህብረ ብሔራዊ ፌዴራላዊ ስርዓቱን ከአደጋ ለመጠበቅ እንደሚታገሉ ቃል ገብተዋል። ምርጫ 2012ም በጊዜው እንዲካሄድ ጠይቀዋል። ህገ መንግስታዊ ስርዓቱን ማዳን ማለት በህገ መንግስቱ የተገለጡትን ድንጋጌዎች ማክበርና መተግበር ማለት ነው። በመሆኑም ህገ መንግስቱ በሚፈቅደው ህጋዊ አግባብ መጪው ምርጫ በጊዜው እንዲተገበሩ በአዝሮት እናሳስባለን። የትግራይ ክልል ምክትል ርዕስ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በስብሰባው ላይ ባደረጉት ንግግር የፌዴራላዊና ህገ መንግስታዊ ስርዓቱን ተጠብቆ እንዲሄድ የሚመለከታቸው አካላት ለስብሰባው ጋብዘናል ብለዋል። ህገ መንግስት የኢህአዴግ አይደለም ሲባል እንደነበረው የህዝብ ነው፣ የብሔር ብሔረሰብ ነው ፌደራል ስርዓቱም ይሁሉም ነው። መሪ ነው እንጂ መንግስትን ያስተዳደረ ከላይ የተለየ ዋጋ ቦታ ስላለው ካነው በስተቀር ይህ ህዝብ ነው። ከዚህ የተነሰ ነው ተወየን ያለ ነው። እንደ ኢህአዴግማ እኛ ያውትስሙት አላችሁ። ከማዓት መድረክ ነው ያለን፣ እንዳላችሁት ከሁለት ሳምንት በፊትም ነበረን። ቀጣይ ነው፣ አሁንም አለን፣ የማያቋረጥ ነው። ስለዚህ እንደ ኢህአዴግ አሉን መቀጠል የሚገቡን ያካሄን ያለናቸው እኛ ብቻችን ብንወያይ ይበቃል የሚል ግን የለን ስለዚህ ህገ መንግስትና ፌዴራሊዝም የሁሉም ስለሆነ እኛም ድርሻ ስላለን ድርሻችን እየተወጣን ነው። እዚህ እናንተ በመምጣታችሁ ሌላ አይደለም፣ ህገ መንግስቱን ማክበር መከላከል አደጋ የሁላችን ነው። ድርጅት ሁሉም ተጋብዟል፣ ኢህአዴግም ጭምር። ዶክተር ደብረ ጽዮን ፓርቲያቸው ህወሀት ትግራይ ላይ ትኩረት በማድረግ እንደሚሰራ ገልጸው በፌዴራል ደረጃ ደግሞ የሚጠበቅበትን አስተዋጽኦ ያበረክታል ብለዋል። ተሰብሳቢዎቹ በቀጣይ መድረኩን የሚያዘጋጁ ከተለያዩ የፖለቲካ ፓርቲዎች ከሀገር ሽማግሌዎችና ምሁራን የተውጣጡ በአባልነት የሚገኙበት ኮሚቴ በማቋቋም መርሃ ግብራቸው ትናንት አጠናቋል። ኮሚቴው ተመሳሳይ መድረኮች በማዘጋጀት የሚሰራ ይሆናልም ብለዋል ዶክተር ደብረጽዮን ለነዚህ አስተባባሪ የሚባሉ በቀጣይ ይህ መድረክ ሶስተኛ አራተኛ የተባለ ሄድ ይችላል ግን ተጨማሪም ስራ እንደዚህ ብንሰራ ሊሉ ይችላሉ ሰሱ በሚቀጥለው ጊዜ ብናየው ነው የሚሻለው እንጂ አሁን ያልሆነ ሀላፊነትና ተልኮም ባንሰጣቸው ስለዚህ የኛ ተልኮ መድረኩን ማስቀጠል ነው በቃ እንደዚህ አይነት መድረክ ባህርዳር ይሆን ሀዋሳ ይሆን አዲስ አበባ ይሆን አዳማ ይሆን በቃ ይሄን እንትን የሚያደርጉልን የሚያስተባብሩልን ተልእኮ ግልጽ ቢሆን ተቋም የሚባለው ያው ተቋም ልነው ይችላል ይሄኛው ግን ሌላ ተልእኮ ያለው ተቋም አይደለም። ስለዚህ ዘለን ሌላ ነገር ማሰብ ያለብን አይመስለኝም። እኔ በዚህ ብንስማማ ቀጣዩ መድረክ የሚያስተባብሩልን በዚህ መድረክ የኦሮሞ ፌዴራሊስት ኮንግረስ የአገው ሸንጎ የገዳ ስርዓት አራማጅ ፓርቲ በዶክተር ሚሊዮን የሚመራው የሲያን ፓርቲና ሌሎች ሰላሳ ስምንት ፓርቲዎች የተሳተፉ ሲሆን በትግራይ ክልል የሚገኙ ተቃዋሚ ፓርቲዎች እንዳልተጋበዙ ገልጸዋል። የአረና ትግራይ ሊቀመንበር አቶ አብርሃ ደስታም ከሌሎች ፓርቲዎች መሪዎች በግል ሲጋበዙ አንድም የአረና አባል አልተጋበዘም። ይህም ህወሀት ለትግራይ ተቃዋሚ ፓርቲዎች ያለውን ንቀት ያሳየበት ነው ብለዋል። ያልተጠራሚበት ምክንያት አንደኛ ህወሀት ለትግራይ ፓርቲዎች ያላትን ንቀት ለማሳየት ይመስለኛል። እኔ ብቻ ነኝ ያለሁት ትግራይ ውስጥ ሌላ ፓርቲ ለመስረት ሌላ አካባቢ ለመሳለ እና ንቀቷ ለመግለጽ ይመስለኛል። የሳልሳይ ወያነ ትግራይ ፓርቲ አስተባባሪ አቶ ሀያሉ ገዱፋይ በበኩላቸው በመድረኩ ፓርቲያቸው እንዳልተጋበዘ ገልጸው እንደ ግለሰብ ግን ከፓርቲያቸው የተጋበዙ እንዳሉ ተናግሯል። በፖለቲካ መድረክ ላይ ፓርቲው የሚወክለውን ራሱ ይመርጣል እንጂ ሌላ ግለሰብ ሊመርጥለት አይገባም ብለዋል። በተጨማሪም ገዢው ፓርቲ በክልሉ ብቻውን እንዳለ ለማንጸባረቅ የተጠቀመበት አካሄድ ተቀባይነት የለውም ብለዋል። አዲስ ሀሳብ ይዘው እየመጡ ያሉ ፓርቲዎች በትግራይ ጥቅም ላይ መሰረት አድርጎ የሚሰሩ ፓርቲዎች ሀሳባቸው እንዳይሰማ በዛ መድረክ ለማድረግ የተሞከረበት አግባብ ነው ያለው እና ይሄ ደግሞ የቆየ ድርጅት ሀሳብ ነው። የትግራይ ክልል ህዝብና መንግስት ግንኙነት ቢሮ ኃላፊዋ ወይዘሮ ሊያ ካሳም ስለዚህ ተጠይቀው በመድረኩ የሳልሳይ ወያኔ እና ባይቶና አመራሮች በግል ተጋብዘዋል እንደ ፓርቲ ግን ያልተጋበዙበት በምርጫ ቦርድ ተመዝግበው እውቅና ስላልተሰጣቸው ነው ብለዋል የባይቶና አባይ ትግራይ የሳልሳይ ወያኔ መሪዎች ነገር ግን በግለሰብ ደረጃ ወደዚህ መድረክ ቢመጡ እውቅና ሲያገኝ ደግሞ በፓርቲ ደረጃ የሚጠሩበት መድረክም ዝግ አይደለም ማለት ነው በቀጣይ የምናደርጋቸው መድረኮች ሊኖሩ ይችላሉ የዛኔ ሊሆን ይችላል ማለት ነው ነው ስለዚህ በዛ ደረጃ በግለሰብ መጣን ለምን ሚል ነገር ኢሹዎች ሊነሱ ይችላሉ። እነዚህ ኢሹዎች ግን እኛ ዋነኛው መውሰድ ያለብን ህጋዊ እውቅና እስካላገኙ ድረስ አሁንም በግለሰብ መጥተው መሳተፍ የሚችሉበት ሁኔታ ቢፈጠር ብለን ያመቻቸነው መሆኑን ለሁሉም ግልጽ መሆን አለበት ማለት ነው። ወይዘሮ ሊያ የአርና ፓርቲ እንደ ፓርቲ ሆነ በግል አልተጋበዙም፣ ምክንያቱም የተጋበዙት ፌዴራሊስት ኃይሎች ናቸውም በማለት ገልጸዋል። ይህንን መድረክ የፌዴራሊስት ኃይሎች ናቸው ካልን በህገ መንግስቱና በፌዴራሊዝም ስርአቱ እንዲሁም እኛ መወያየት አለብን ብለን ያስቀመጥናቸው ርዕሰ ጉዳዮች ላይ የህግ የበላይነት በምርጫ 2012 ላይ የማይናወጥ አቋም ያላቸው ሰዎች የሚሳተፉበት መድረክ ነው ማለት ነው። ምክንያቱም ልዩነት ይዞ መከራከሪያ መድረክ አይደለም። ይህንን ለአሜሪካ ድምጽ ሙልጌታ አጽብሃ መቀለም